ሰላም፣ ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። የዛሬው መሰናዶ የሚጀምረው ስለ አንድ መጽሐፍ በመነጋገር ነው። መዝገባ አእምሮ የ180 ኢትዮጵያውያን የሚዲያ ሰዎችን ፍኖተ ሙያ የሰነደ አዲስ መጽሐፍ ነው። አንጋፋና ወጣት ጋዜጠኞችን ታሪክ በተገቢው መንገድ በማሰባሰብ ለቀጣዩ ትውልድ የማሸጋገር ግብ እንዳለው የተነገረለትን መጽሐፍ ዝግጅት ያስተባበረው ተወዳጅ ሚዲያና ኮሚኒኬሽን የተባለ ድርጅት ነው። ስለ መጽሐፉ ዝግጅትና ፋይዳ ለማወቅ የድርጅቱን ኃላፊ ጋዜጠኛ እዝራ እጅጉን አነጋግረናል። መጽሐፉን ማሳተም አስፈላጊ የሆነበትን ምክንያት ቀድሞ ያስረዳናል እዝራ። እንግዲህ ይህን መጽሐፍ ለማዘጋጀት የታሰበበት ዋናው ምክንያት አንደኛ፣ ኢትዮጵያ ውስጥ በጠንካራ ሽፋን ወይም በሃርድ ከቨር የታተሙ መረጃ ሰጪ በኢንሳይክሎፒዲያ ቅርጽ የተዘጋጁ መጽሐፎች ስለሌሉ ነው። ሁለት ደግሞ እኛ እንደ ተወዳጅ ሚዲያ እና ኮሚኒኬሽን ዘመን ተሻጋሪ ስራዎችን ለመስራት ለትውልድ የሚቀመጡ ስራዎችን የመስራት ግብ ስለነበረን፣ ከዚህም ባሻገር ደግሞ በህይወት ያሉ የመገናኛ ብዙሃን የጥበብ ሰዎችን በተለያየ ሙያ ላይ ያሉ ሰዎች ህይወታቸው ሳያልፍ ታሪካቸውን ሰንዶ ማስቀመጥ ዓላማችን ስለነበር ለልጆቻቸውም ለትውልዱም አንድ ነገር እንዲቀመጥ በማሰብ ነው ይህንን ስራ የሰራ ነው። በዚህ መጽሐፍ ውስጥ ያካተትካቸውን ሰዎች ለመምረጥ መስፈርቱ ምን ነበረ? የእኛ ድርጅት እንደ ተወዳጅ ሚዲያና ኮሚኒኬሽን በዚህኛው ለየት የሚያደርገው ነገር ከዚህ ቀደም ከተማርናቸው ትምህርቶች ልምድ ቀስመን ራሱን የቻለ የስድስት አባላት ያሉት የመማክርት ቡድን አምስት አባላት ያሉት ደግሞ የአማካሪዎች ቡድን ለዚህ ሰባ ዩኒቨርሲቲ የጋዜጠኝነት ትምህርት ቤት ከዚህ ጋር በተያያዘ የሚያማክሩን ሰዎች አሉ። እነዚህ ሰዎች ባሉበት ወደ አስር የሚደርሱ ጋዜጠኝነትን መሰረት ያደረጉ መስፈርቶችን በማውጣት ነው ይሄንን ስራ የሰራ ነው። እንግዲህ ዋናው ዋናው መስፈርታችን ፕሮፌሽናሊዝም ላይ ትልቅ ስራ የሰሩ የጋዜጠኝነትን ሙያ ለማሳደግ በኖሩበት ዘመን ትልቅ አስተዋጽኦ እያበረከቱ እንደዚሁም ደግሞ በሀገራችን ውስጥ ትክክለኝነት፣ እውነትን በመናገር እንደዚሁም ደግሞ ታሪካቸው ወይም ደግሞ የሰሩት ስራ መለስ ተብሎ ሲታይ ከጋዜጣ ላይ፣ ከሬዲዮ፣ ከቴሌቪዥን ሲፈለግ ለትውልዱ አንድ ታላቅ ቁም ነገር አበርክተዋል ብለን እኛ ያመንባቸውን አንድ መቶ ሰማንያ የሚደርሱ ከ1950 እስከ አራት ያሉ ባለሙያዎችን ምስንር ነው። ሁሉም ፐርፌክት ናቸው ይህን መስፈርት ያሟላሉ ለማለት ሳይሆን፣ ግን ቢያንስ ሁሉንም ጋዜጠኛ የሚዲያ ባለሙያ የመሰንር ግብ ስለሌለን ቢያንስ የማጥራቱን ስራ እንዲያቀልልን ወደ አስር መስፈርቶችን ለማውጣት ሞክረናል። ይህንን መጽሐፍ በማዘጋጀት ረገድ የገጠሟችሁ ፈተናዎች ምን ነበሩ? እንግዲህ እኔ በግሌ እዚህ ስራ ውስጥ የዚህ ሀሳብ አመንጪ በሆንም ከእኔ ጋር አብረው የተጓዙ ባለሙያዎች አሉ። የመማክርት አባላት ቤርሳቤ ጌቴ፣ ጥበቡ በለጠ፣ እጩ ዶክተር አየለ፣ አዲስ አለም ሰገድ፣ አበበ አይናለም፣ ሀድራ እነዚህ እንግዲህ ከእኔ ጋር በተለያየ ምክንያት አብረው እየሰሩ እና በበጎ ፍቃድ እንደ መማክርት አባላት ሆነው የሚያገለግሉአሉ። ይቅርታ ሄረንክ ስዩምንም ዘንግቸዋለሁ። ሄረንክ ስዩምም አለ እና ባለሙያዎችን ስንመርጥ በተለይ በተለይ ከ1980ዎቹ እስከ ዘጠናዎቹ እና ሁለት ሺዎቹ ያሉ ወጣት ባለሙያዎችን ስንመርጥ በጣም ፈተና ውስጥ ገብተን ነበር። ምክንያቱም የትኛውን ባለሙያ ከየትኛው እናስቀድማለን፣ የትኛው ምን አሻራ አኑሯል ሰነድ ዶክሜንት በሌለበት እኛ ሀገር ደግሞ በአብዛኛው ጊዜ አንደኛው አንዱ አንዱን የማክበር ነገር ብዙ የለም። የአንደኛው ታሪክ ሲወጣ ደግሞ እሱ ምን ሰርቶ ነው የሚወጣው የሚሉ ነው ያሉት። እኛ ደግሞ በአብዛኛው በቅርብ አለቆቻቸው፣ በጓደኞቻቸው በሚሰጥ ምስክርነት ነው በአብዛኛው ማስረጃ የምናሰባስበው። በዚህ ጉዳይ ላይ ብዙ ጊዜ ገጥሞናል። እንዴት ከሌን ድረገጻችሁ ላይ ታወጣላችሁ? ምን ሰርቶ ነው የሚሉ ፈተናዎች አሉ። ይሄ እኛ በምንሰራው የዳኝነት ወይም ደግሞ የመሰነድ ስራ ላይ ትልቅ የሆነ ተግዳሮስ ነው የሆነብን። ምክንያቱም አንድን ሰው ጋዜጠኛ ስለሆነ ብቻ አንሰንደውም። የቅርብ ሰዎቹ በሚሰጡት ምስክርነት ስለሆነ የምንሰራው አንዳንድ ጊዜ እንደዚህ አይነት ችግሮች ገጥመውን ነበረ። በእርግጠኝነት ግን ይህንን ችግር ለማለፍ የሄድንባቸው ርቀቶች በጣም ከባድ ነበሩ። ኃላፊነትን መውሰድ ጠይቃል። የአንድን ሰው ታሪክ እዛ መጽሐፍ ላይ እንዲወጣ ስንሰነድ አላማችን መሰነድ ነው እንጂ ሰውየውን ማሞጋገስ፣ ሰውየውን ማበረታት ብቻ አይደለም። ታሪክ መሰነድ አለበት የሚል መለስ የነበረን ነገር ግን አንዳንድ ሰዎች እከሌ የዚህ መጽሐፍ ላይ ካለ የኔ ታሪክ የለም ከሌት ሳይኖር የእኔ ታሪክ መኖር የለበትም። እኔ ምን ሰርቼ ነው ታሪክ የሚወጣው በማለት ምላሽ ሰጥተውን ነበረ። በዚህ ምክንያት እዚህ መጽሐፍ ላይ ታሪካቸው መግባት ሲኖሩበት ያልገቡ በርካታ ሰዎች አሉ። ይህን መጽሐፍ ግን ሲያዩ በተለይ በሶሻል ሚዲያ ላይ ሲተዋወቅ አሁንም ከማታ ቤት መጽሐፉ ስለወጣ መጽሐፉ ስናሳያቸው ምን አለ በገባን ያሉ ሰዎች ነበሩ። ለእኛ ግን ትንሽ ፈታኝ ነበረ። ለእኔ በግሌ ሰዎቹ ጋር መደወል ማሳመን መረጃዎችን ማሰባሰብ ዶክመንት፣ ከጋዜጣ ላይ ከመጽሔት ማጣራት፣ እውነት ከሌ እዚህ መስሪያ ቤት ሰርቶዋል ወይ ምን ነበር አሻራው? ወይስ እንደ ዝም ብሎ ሰው የሚያዘናንቀው ሰው ነው? ይሄን ማጣራቱ ከባድ ነበር። ሀብትሽ፣ የዚህ መጽሐፍ መዘጋጀት የኢትዮጵያ ጋዜጠኞችን ታሪክ በመዘከር ረገድስ የሚኖረው ሚና ምንድን ነው ብለህ ታስባለህ? ትልቁ የዚህ መጽሐፍ መሰነድ ጥቅሙ ጋዜጠኝነትን ለሚማሩ በተለይ ደግሞ በጆርናሊዝም ስኩል ውስጥ ላሉ ልጆች ወጣት ተማሪዎች ጠቀሜታ አለው። ከዚህም በተጓዳኝ ደግሞ ምርምር ለሚያደርጉ ሰዎች ጋዜጠኝነት፣ በተለይ ደግሞ እኛ ሀገር ብዙ ጊዜ ሰዎች ሲማሩ ምሳሌ የሚጠቀሰው የውጭ ሀገር የሚዲያ ባለሙያ ነው ወይ ቢቢሲ የሚሰራ ወይ ደግሞ ሌላ ቦታ የሚሰሩ የውጭ ሀገር ባለሙያዎችን ነው ኮት የምናደርገው። ይሄ ከሚሆን ይልቅ ግን ኢትዮጵያውያን ባለሙያዎች እናሳምነው ሳምነው ገብረው እነ ማዕረጉ በዛብህ እነ ሙሉጌታ ሉሌ የመሳሰሉት በ1950ዎቹና ስልሳዎቹ የነበሩ ሰዎች ምሳሌ እንዲጠቀሱ የእነሱን የስራና የሕይወት ታሪክ መሰነድ አስፈላጊ ስለሆነ ጠቀሜታው ያየለ ነው። ሁለት ደግሞ መገናኛ ብዙሃኖች ስለ ጋዜጠኞች እንደው አንድ ነገር እንስራ ሽልማት እንሸልም፣ እውቅና እንስጥ ብለው መገናኛ ብዙሃኖች ከፈለጉ የትኛው ባለሙያ በየትኛው ዘመን ነበር፣ ምን ሰራ የሚለውን መረጃ የሚሰጥ ዶክሜንት ነው። መዝገብ አምሮ ዝራ ከዚህ ቀደምም የተለያዩ ሰዎችን ታሪክ እንዲሁ በድምፅና በምስል ሳይቀር ሰንድሃል። አሁን ደግሞ ይህ መጽሐፍ ታተም አድርገሃል። በመጪ ዘመን ልታደርጋቸው ያሰብካቸው ጉዳዮች ውስጥ ምንድን ናቸው? እንግዲህ ያው ተወዳጅ ሚዲያና ኮሚኒኬሽን ከተመሠረተ 18 ዓመት ቢሞላውም ግን በተለይ ባለፉት አምስት ዓመታት 2009 ኢትዮጵያ ውስጥ ብዙ ያልታዩ ስራዎችን በተለይ ከታሪክ ጋር በተያያዘ ትኩረቱን ሙሉ ለሙሉ ግን ለታሪክ ሕይወት ታሪክ የኢትዮጵያ ጉዳይ ለትኩረቱን አድርጎ መስራት ከጀመረ አምስት ዓመት ሆኖታል። ብዙ ተቀባይነትንም አግኝቷል በምሁራንም ዘንድ። ስለዚህ አላማችን አሁን የኢትዮጵያ ኢንሳይክሎፔዲያ ብለን መዝገበ አእምሮን በተለያዩ ሙያዎች ወደ ሰላሳ መስፈርቶችን አውጥተናል። የተለያዩ መምህራኖች፣ መንግስታዊ ስራ ኃላፊዎች፣ የጦር መሪዎች፣ የአካውንቲንግ ባለሙያ እያደረገን እንደዚህ እየከፋፈልን በየዘርፎቹ ለኢትዮጵያ የሰሩ ሰዎች በህይወት ያሉም የሌሉም የእነሱን ታሪክ በየዓመቱ፣ በዓመት አንድ ጊዜ በኢንሳይክሎፒዲያ በተለያዩ የእኛ በምንፈጥራቸው ድረገጾች ላይ አውጥቶ ኢትዮጵያውያን ሰው ነበራቸው፣ ባለውለታም አላቸው። በህይወት ያሉም ሰዎች በኖሩበት ዘመን አሻራ አላቸው የሚለውን ለማሳየት ነው። እንደሚታወቀው ብዙ ጊዜ ታሪክ የሚሰነደው ሰው ከሞተ በኋላ ወይም ደግሞ ትልቅ ስራ መስራት አለበት። እኛ ግን ሁሉም ሰው ባኖረው አሻራ ልክ እድሜው 30ም ይሁን 25 ዓመትም ይሁን 22 ዓመትም ይሁን ለአገሩ አንድ ስራ ከሰራ ያ ሰነድ ለትውልድ መቆየት አለበት ብለን ስላመንን በዚህ ጉዳይ ላይ እንሰራለን። ከዚህም በተጓዳይ እነዚህ ስራዎች ራሳቸው ኦዲዮ ይኖራቸዋል ለዓይነ ስውራን። አሁን ይሄ የመዝገበ አእምሮ ከሁለቱ ወር በኋላ ኦዲዮ ይወጣል፣ በድምፅ ይተረካል። ስለዚህ ዞሮ ዞሮ ትልቁ ዓላማችን የኢትዮጵያውያንን ታሪክ ዳጎስ ባለ መዝገበ አእምሮ በተሰኘ መጽሐፍ መሰነድ ነው ዓላማችን። እጅግ በጣም አመሰግናለሁ። ጋዜጠኛ እዝራ እጅጉ መዝገበ አእምሮ ስለተሰኘው ኢትዮጵያ የሚዲያ ሰዎችን ታሪክ ስለሰነደው አዲስ መጽሐፍ ስለነገርከን በጣም አመስጋኞች ነን። መልካም ቀን ይሁንልህ። እኔም አመሰግናለሁ ሀብታሙ። ጋቢና መዝናኛ ይቀጥላል። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ አመሰግናለን። ወደ ቀጣዩ መሰናዶ ከመሸጋገራችን በፊት የሙዚቃ አፍታ እንውሰድ። የተለያዩ አዳዲስ ስራዎቻቸውን ለአድማጭ እያቀረቡ ከሚገኙ ወጣት የሙዚቃ ሰዎች መካከል አንዱን እንስማ። በስራት ሱራፌል አትጠይቋት ምክንያቷን። ተመልሰናል። አድማጮች በማዳመጥ ላይ ያላችሁት ጋቢና ቪኦኤን ነው የቅዳሜ መዝናኛ መሰናዶን። በሰሜን ተራሮች ስር ተወልዶ ያደገው ውበቱ ሽመላሽ ወደ ዩናይትድ ስቴትስ መጥቶ የፊልም ጥበብ በማጥናት በሆሊውድ የራሱን መሠረት ጥለዋል። ውበቱ የሰራቸው ስባሪ ምላጭና ካንትሪለስ ኡመን የተሰኙ ሁለት ፊልሞች በቅርቡ ከስምንት በላይ ዓለም አቀፍ ሽልማቶች ተቀዳጅተዋል። ኤደን ገረመው ከውበቱ ሽመላሽ ጋር ቆይታ አድርጋለች፣ ተከታዩን አሰናድታለች። የልጅነት ዘመኑ ያደገበት ማህበረሰብና የአካባቢው መልክዓ ምድር አሁን ባለው ስራ ላይና የእለት ተዕለት ኑሮ ላይ ትልቅ ሚና እንዳላቸው ይናገራል። ወጣቱ የፊልም ባለሙያ ውበቱ ሽመላሽ ኔትወርክ። ያደግኩት በሰሜን ማውንቴን፣ በሰሜን ተራራዎች ብሔራዊ ፓርክ ውስጥ ነው። ራስ ዳሸን አካባቢ ማለት ነው። ወደ ጎንደር ጋ በልጅነቴ በጎች እየጠበኩ፣ በጎች ጋር እየተጫወቱ በጫካ ላይ ዋሻ ውስጥ እያደርኩ ነው ያደግኩት እነሱ ትልቅ የኔ የ ታሪክ አነጋገር ላይ የበለጠ ትልቅ አስተዋጽኦ ያደረጉት በጎቹ ላይ በጎቹ ጋር እያለሁኝ በጎችን የጥብኩ እያለሁ ከጓደኞች ጋር ስናወራቸው የነበሩት ወሬዎች ትልቅ አስተዋጽኦ አለው ለእኔ ለእድገቴ። የሚያስባለው ምክንያቱም ምንድን ነው፣ በግረኛ ጋር ስትሆኝ ዋሻ ውስጥ የሚወራ ወሬ አለ። በጣም አሪፍ አሪፍ ወሬዎች፣ እንደዚህ አይነት የሚወሩ የነበሩ ወሬዎች አሁን ራሴ እንደሰራ ይዤው ታሪክን የመንገር ሁኔታ ላይ ይገኛሉ ማለት ነው። እንደኛ ያለው ስለ አባ ገብረሐና ስለናይ ቅዱስ ያሬድ ታሪክ እየተነገረ ያደግ ነው እና ያ የታሪክ አነጋገር ትልቅ አስተዋጽኦ አድርጓል እያስባለ ወደ ፊልም ጥበብ ለመሳቡ ግን እናቱ ያሉበትን ለየት ያለ አጋጣሚ ነው በምሳሌነት የሚያነሳው። ትልቁ ነገር ምንድን ነው በነጮቹ አቆጣጠር በ2013 ነበር ወደ አሜሪካ የገባው። ትምህርት ለመማር ማለት ነው እና የመጀመሪያ ጊዜ ተመልሼ እንደመጣሁ ቀጥታ ወደ ሰሜን ተራራዎች ስሄድ ቤተሰብ ጋር ሄድኩኝና፣ እናቴ እንዴት ነው ወደ አሜሪካ ሄደ ከዋለች፣ እንግዲህ እዚህ ጋር ላስቀምጠሽ ንፈልገ ሄደ ምንድን ነው እናቴ አውሮፕላን ሰማይ ላይ በጣም በሩቁ አይታታቃለች፣ ግን ቀርባ አይታጣቅምና በአውሮፕላን የሄድኩት ስላት ጠጋ ብላ እጅዋን ትክሻ ላይ አድርጋ አንተን የሚያክል ሰው እንዴት ነው ከዚህ ትንሽዬ ወፍ የሚያክል እቃ ውስጥ ገብቶ መሄድ የቻለው? ምናምን አለች ማለት ነው። በእውነቷ ነበር ጥያቄውን የጠየቀችው፣ እና እኔ እሱም ገረመኝ እና ያው እንግዲህ ቀርባ አይታጣቅም፣ ስንት ሰው እንደሚይዝ አይታጣቅም። እና ከዛ አንጻር ምንድን ነው ያደረግኩት በሚቀጥለው ተመልሼ ወደ ኢትዮጵያ ስመጣ በሞባይል ራሴን ውስጥ ከሁለት መቶ ምናምን ሰው ጋር ፕሌን ውስጥ ቀርጬ ውጭንም ቀርጬ ወስጄ አሳቢዋቸው ማለት ነው። አካባቢው ጋር ልክ እንዳሳየዋት የሰፈር ሰው ቡና የሚያጠጣ ሰው አለ። የሰፈር ሰው ሰብስባ ቡና ተፈልቶ አጠጡ ምናምን ጠራችና ሁሉንም አሳያቸው በሚል እኔና ጋበዘች ማለት እንዳሳያቸው። ከዛን ጊዜ ጀምሮ አሜሪካ ያለውን የአኗኗር ዘይቤ በስልኬ ቀርጬ በምስል በማሳየት የእናቴን ጥያቄ መመለስ ከቻልኩኝ ሌላ ማንኛውንም ጥያቄ ምስልን በመጠቀም ወይም ደግሞ የፊልምን በመጠቀም ሌሎች ማንኛውንም አይነት ጥያቄዎች መመለስ እንደሚችል ተረዳው። ከበግረኝነት ተነስቶ ሆሊድ ውስጥ ስኬታማነትን የተቀዳጃው ውበቱ ጉዞው ቀላል እንዳልነበር ይናገራል። በቅርቡ ከሰራቸው ፊልሞች መካከል ሁለቱ ታላላቅ ስኬቶችን ተቀዳጅተዋል። ከሁለቱ ፊልሞች መካከል አንደኛው ካንትሪ ለስ ውመን ወይም በግርድፉ ሀገር አልባዋ ሴት ይሰኛል። ፊልሙ የኒውዮርክ የፊልም ሽልማትን ጨምሮ ሰባት ሽልማቶችን ሊጎናጸፍ ችሏል። ካንትሪ ለስ ውመን የሚለው ፊልም የአንድ የኢትዮጵያ ፖለቲካ በፖለቲካ ምክንያት አገሯን ለቃ በሱዳን በሳሃራ እና በሊቢያ እንዲሁም ደግሞ በኢታሊ በሜክሲኮና የወሱ ጋር የወስ ድረስ ለመሄድ በህገወጥ ደላሎች በምትጓዝበት ጊዜ የደረሰባት ሲቃዮች ላይ ያመነጨ እና በዛ ጋር ያጠነጠነ ነው ማለት ነው። ፊልም ትልቁ ዓላማው ምንድን ነው? አንደኛ የሀገራችን የፖለቲካ ሁኔታ መስተካከል አለበት። ሰዎች ተገድደው ሀገራቸውን መልቀቅ በፖለቲካ ምክንያት መልቀቅ አለባቸው ብዬ አላስብም። እዛ አካባቢ ላይ ትንሽ ኢሹን ማንሳት ላይ ሊሰራ ነው። ሌላኛው ደግሞ ሀገራችን መልቀቅ ካለብን ባንለቅ፣ እዚሁ ሰርተ የምንለወጥበት ሁኔታዎች ካሉ ወይ ደግሞ ሌጋል በሆነ መልኩ ህጋዊ በሆነ መልኩ የምንወጣበት ሁኔታዎች የሚመቻችልን እና ይሄ ታሪክ የሀያ ሰው ታሪክ ነው። ሀያ ሰው ኢንተርቪው አደረው። ከተለያየ ሀገር ያሉ ኢትዮጵያኖች በአውሮፓ እና በአሜሪካ ያሉ ኢትዮጵያኖችን ታሪክ አጠናውኝ ማለት ነው። ሀያ ሰዎችን ኢንተርቪው አድርግ። የሀያ ሰዎችን ኢንተርቪው ቀላቀልኩት። አንዷ ወልዳለች፣ አንዷ ተደፍራለች፣ አንዱ ተሽጠዋል፣ አንዱ ጥገኝነት ተከልክሎ ሌላ ነገር ውስጥ ገብተዋል እና የተገረፉም አሉ። የዚህ ሀያ ሰዎቹን ታሪክ በአንድ ላይ ጨምቄ ያደረስኩት ነው። ካንትሌ ስሆን ወመን የሚለው ወደ ስምንት አዋርድ ነው ያሸነፉ። በተመሳሳይ ትልቅ ውይይትን ያጫረውና ለሚቻ የ2022 የፊልም ፌስቲቫል እይታ የበቃው ፊልሙ ደግሞ በሴት ልጅ ግርዛት ዙሪያ የሚያጠነጥነው ሰባሪ ምላጭ የተሰኘው ፊልሙ ነው። ሰባሪ መላጭ ምንድን ነው? ስለ ሴት ልጅ ግርዛት ኢትዮጵያ ውስጥ ስላለ የሴት ልጅ ግርዛት ብዙ ጊዜ እንዲሁም የሚያስገርዙት ማናቸው እናቶች ነው ልጃቸውን አታለዱ እና በእናቶችና በልጆች መካከል ያለውን ግንኙነት እናቶች ልጆቻቸው እንዲጎዱ ብለው ሳይሆን ያለን ባህላዊ ዋላ ቀርነት ያ ተመርኮዞ ምን ያህል ህብረተሰባችን እየጎዳው እንደሆነ ለማስገንዘብ የተደረገ ስራ ነው። አብዛኞቹ ስራዎቹ የማህበረሰብ ስነ ልቦናን ለማሳየት ባህልን ለማስተዋወቅ ያለሙ እንደሆኑም ይናገራል። ለዚህም በምሳሌነት የልጅነት ህይወቱን በማሰብ ያዘጋጃቸው የገበሬ ቦይ እና የኢትዮጵያ ቡና ስነ ስርአት ከማህበረሰቡ ጋር ያለውን ቁርኝት ለመግለጽ የሰራቸው ፊልሞች ይጠቀሳሉ። ዳይሬክትም ያደረግኩት ኔ ፕሮዲስ ያደረግኩት ኔ ከሜራማኖች ያስኩኝ ከፊትም እና ከህብረተሰቡ ጋር አብሬ ተቀላቀየ ከካሜራው ፊት ለፊት የሆንኩበት ሁኔታዎች አሉ ማለት ነው። ከነሱ ጋር የሰራሁት ፊልም ስለ ቡና ይሁን እንጂ ዋናው ሀሳቡ በሱ ውስጥ ያለው ማንኛውም የስራ ድርሻ ትልልቅ ሰዎች ሲመርቁ፣ ወጣቶች ቡናውን ሲያፈሉ፣ ህፃናት ተላላኪ ሆነው ያው በስልክ አይደወልም፣ ገጠር ላይ ሂድና እንትና ጎረቤት ጋ ጠርተና የሚባልበት ሁኔታዎች አሉ ማለት ነው እና ትልቁ ምንድነው ቡና ያለው ጠቀሜታ ለህብረተሰቡ አንድነታችን ከመመስረት አንጻር ያለው ጠቀሜታ ለማስረዳት ያደረኩት ነገር ነው። ውበቱ ከፊልሙ ጎን ለጎን የሰሜን ተራሮችን የሚያስጎበኝ ማህበረሰብ ተኮር የሆነ እንቅስቃሴ የሚያደርገው ኤኮትሬክ የአስጎብኚ ተቋም አጋር መስራችና ዋና ስራ አስፈጻሚም ነው። ተቋሙ ከአስጎብኚ ድርጅትነት በተጨማሪም በግብረሰናይ እንቅስቃሴዎች ላይ ይሳተፋል። የሰሜን ኤኮትሬክ አንደኛው ዓላማው ምንድን ነው? ሁለቱም ብለንድ የማድረግ ገንዘብ እንሰራለን ከምንሰራው ገንዘብ ደግሞ የተወሰኑን አዋጠ ለህብረተሰባችን እርዳታ የማድረግ የምንረዳው እርዳታ ግን ዝም ብሎ ገንዘብ ማስረከብ ወይም ደግሞ የሆነ እቃ ማስረከብ ሳይሆን የምንሰራው ስራ ተቋሚነት ቀጣይነት እንዲኖሩ ማድረግ። ለምሳሌ አንድ የሰራ ነው። ስራ ምን አለ መሰለሽ፣ እኔ ጩጬ እያለሁ ትምህርት ቤት ስሄድ ከራሴ ታሪክ ተነስቼ ነው የሰራት። ሴቶች ፔሬድ ላይ ሲሆኑ እና የሆነ ስቴን ካለ ፔሪድ ላይ ሲሆኑ አስተማሪም ተማሪም ልብሳቸው ላይ የሆነ ነገር ካለ ይስቃል። ከዛ በኋላ ድሮፕ አውት ነው የሚያደርጉት። ተመልሶ አይመጡም። እና እሱ በጣም ሁሌም ያሳስበኝ ነበር። ያኔ እኔም አብሬ ስቅ ያለው አብሬ ስቅ ያለው ለምን የነበረው የአካባቢዎችን ነው የምትመስሉ። አሁን ግን ሳስብ በጣም ይቆጨኝ ነበር። እና ምንድን ነው ያደረግነው? የታጠበ መጠቀም የሚችሉበት ሞዴስ ሰራ እና ለትንሽ ሴቶች አስራ ከመሰጠን ማለት ነው። ለአንድ ዓመት ተኩል መቆየት የሚችል አንድ ዓመት ተኩል እስከ ሁለት ዓመት የመቆየት አቅም ያለ ያን ምንድን ነው ኢኮኖሚካሊም ኢንቫይሮንመንታሊም ስስትንብ ያደርገዋል ማለት ነው። ከዛ በተጨማሪ ደግሞ ምንድን ነው ሶላር ላይ የሶላር መብራት አሁን የሶላር መብራቱ ልክ ኮቪድ ከመምጣቱ በፊት ነው የሰጠን ነው የዘጠኝ ሺህ ሰው የሚሆን ሶላር መብራት አከፋፍለን የመጣን ማለት ነው። ይህ የሶላር መብራት አንድ የቻርጅ አድጋሽው ከ125 ሰዓት በላይ መቆየት ይችላል። ለ10 ዓመት ያገለግላል። ኤደን የውበቱ ጎብኝነች ተብሎ እዛ ሰፈር ከሄድሽ አሁን ወደ ሰሜን መሆንት የምትች አጨብጭበው ቡና ፍልተውልሽ በጋርደውልሽ የሚመልሱበት ሁኔታ አለ ማለት ነው። በዛው ምን እያደረግን ነው የእኛን ታሪክም እየተናገር ነው። ውበቱ ሽመላሽ በፊልም ሙያ ላይ ያሉ ባለሙያዎች ብዙ ያልተነኩና ስለ ሀገራቸው ሊያነሷቸው የሚችላቸው ነገሮች አሉ ይላል። ይህም ብቻ ሳይሆን የበቁ ባለሙያዎችም የመስራት ፍላጎት ያላቸውን ወጣቶች ማሳተፍ ላይ እንዲያስቡበትም መክሯል። ከአሜሪካ ድምፅ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ ጋቢና መዝናኛ ይቀጥላል። በመቀጠል መዝናኛ ነክ በተለይም ሙዚቃን የሚመለከቱ ዓለም አቀፍ ዜናዎች ከሙዚቃ ጋር ተዋዝተው የሚቀርቡበት መሰናዶ ይቀጥላል። ዓለም አቀፍ አውታሮችና የሙዚቃ አሳታሚዎች በአፍሪካ ሙዚቃ ውስጥ ድርሻ እንዲኖራቸው እየጣሩ መሆኑን ሮይተርስ ዘግቧል። የኢንተርኔት ተደራሽነትና የእጅ ስልኮች ሽፋን እየጨመረ በመጣበት በአሁኑ ሰዓት የአፍሪካ ሙዚቃዎችና ኪነ ጥበበኞች ተፈላጊነት አድማስ ተሻግሮ በመላ ዓለም ላይ መድመቅ እንደጀመረ ዜናው ይጠቁማል። ግዙፉ የሙዚቃ አሳታሚ ድርጅት ዩኒቨርሳል የሙዚቃና መሰናዶ ስርጭት አውታሮች ስፖቲፋይና ቡም ቡምፕላይ በሰፊው ወደ ገበያው እየገቡ መሆኑም ተነግረዋል። በዚሁ ከሰሞኑ አፍሪካን እያስደነሱ ካሉ ሙዚቃዎች አንዱን ሰምተን እንመለስ። አሳኬና ኦሎሚዴ ከናይጄሪያ ኦሞ ኦፔን ይሉናል። Never. Ballin'. Ballin'. Forever. Ever. But kiki like a kocha. Baby. Baby. Delta. Delta. Like money could You want to big, but you want a bamba. your bamba. Oh, yeah. aqua bomb. be Gaza, Ghana. Never. I buy the law, but it's the Oh, yeah. Give me. beep, beep, beep, me. Give me. Give me. Give me. Give me. በመዝናኛው ዘርፍ የዓለምን ትኩረት ከሳቡ ጉዳዮች መካከል አንዱ የሁለት የኪነ ጥበብ ሰዎች ጋብቻ ነው። በእንግሊዝኛና ስፓኒሽ ሙዚቃዎቿ ለአመታት ያዝናናችን ጄኒፈር ሎፔዝና በአሜሪካ የፊልም ዘርፍ ስመ ገናና ከሆኑት ጎልማሳ ተዋናያንና አዘጋጆች መካከል አንዱ ቤን አፍሌክ ናቸው ተጣማሪዎቹ ከ20 ዓመታት በፊት የተጀመረው ግንኙነታቸው ከተለያዩ ያልሰመሩ ጋብቻዎች ሙከራ በኋላ በዚህ ሰሞን እውን ሆኗል። ጋብቻውን አስመልክታ ለአድናቂዎች የጽሑፍ መልእክት የላከችው ጄኒፈር ሎፔዝ ፍቅር ውብና ሩኅሩህ ነው፣ 20 ዓመታት ሙሉ ታጋሽም ነው ብላለች። አሶሺየትድ ፕሬስ ባደረሰን ዘገባ መሠረት እዚህ ላይ ከውብ የጄኒፈር ሎፔዝ ሙዚቃዎች መካከል አንዱን ሰምተን ለምን አንመለስም? የመደበኛ ዜና የምንጨምር ኤሚ ዋይንሃውስ ድንቅ ባጭሩ የተቀጨች እንግሊዛዊት ሙዚቀኛ ናት። በ27 ዓመቷ ባልኮል መመረዝ ምክንያት የዛሬ 11 ዓመት ገደማ ነበር ያረፈችው። ከያኔዋን የሚዘክር ፊልም ታዲያ ሊሰራ መሆኑ ተሰምቷል። ባክቱ ብላክ ይሰኛል ርዕሱ፣ አዘጋጁ ደግሞ ሳም ቴለር ጆንሰን ነው። መሬትዋን አይቷ ማን ልትሆን እንደምትችል በቅርብ ሳምንታት ውስጥ ይፋ ይሆናል ተብሏል። ከተወዳጅ የኤሚ ዋይንሃውስ ሙዚቃዎች መካከል ቫለሪን እንስማ። Well, sometimes I go out by myself, and I look across the water. Did you have to go to jail? Put your house on an sale Did you get a good lawyer? Hope you didn't ሁለቱን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በቅንብሩ ደግሞ ኤልያስ አስማረ ነበር። የሳምንት ሰው ይበለን። So come on over and stop.